የአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ የሚተላለፍላችሁ ዕለታዊው የጋቢና መሰናዷችን ጀምሯል። ዛሬ ዕለቱ ሰኞ ነሐሴ 3 2013 ዓ ም የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ ከአቀናባሪያችን ኤልያስ አስማረ ጋር በመሆን ለዕለቱ ያሰናዳናቸው መሰናዶዎች ወደ እናንተ እናደርሳለን። በቅድሚያ ጥቂቶቹን እናሰማችሁ። ትሬኒንግ በሳምንቱ ሙሉ ነው የሚሰራ እና ሩጫ ደግሞ የጀመርኩት ታምሜ ነበር። በዛ ምክንያት ሲጀምር ከዛ እየቀጠሉ ሲመጣው እዚህ ደረጃ በየወሩ በእንጦጦ ፓርክ የሚካሄደው የሩጫ ውድድር ቅዳሜ ዕለት ተካሂዷል። በዚህ ሩጫ ላይ ተሳታፊ ከነበሩት መካከል አንዷን የሰማችሁት። በምሽቱ ይህን የሚዳስስ ዘገባ ይኖረናል። በጣም ብዙ ባለሙያዎች ያስፈልጉናል። ለምሳሌ ከሚነሱት ነጥቦች መካከል ቶኪዮ ሙቀት፣ ቶኪዮ ወበቅ ነበረው፣ ግን አትሌቶቻችን የት ነበር ሲዘጋጁ የነበሩት? አሁን ደግሞ የሰማችሁት የስፖርት ጋዜጠኛና ተንታኝ የሆነውን ታምሩ አለሙን ነው። ትላንት የተጠናቀቀው ሰላሳ ሁለተኛው የቶኪዮ ኦሎምፒክ ኢትዮጵያ የነበራት አቋም ምን ይመስላል የሚለውን ጥያቄ በምሽቱ እናነሳለን። ሰላም፣ ጤና ይስጥልኝ፣ እንደምን አምሽታችኋል። ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜና ጥርቅሮችን አዘጋጅተናል ውስጥ ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እናደርሳለን። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ኤደን ደርገረሞ ታሰማናለች። ወደ ኤደን አመሰግናለሁ። ስመኞች አድማጮች ከዜናዎቹ ጋር ኤደን ገረመው ነኝ። የዓለም አቀፉ የቀይ መስቀል በኢትዮጵያ ትግራይ ክልልና በሌሎች የሰሜኑ የሀገሪቱ ክፍሎች በተነሳው ጦርነት ምክንያት እጅግ ብዙ ስደተኞች ወደ ደቡብ ምስራቅ ሱዳን የስደተኞች ካምፖች ውስጥ እየሸሹ ሲሆን በስደተኞች ካምፕ ውስጥ ያለው ሁኔታ እጅግ አስከፊ ነው ሲል በትላንትናው ዕለት አስታወቀ። ምግብ የንጹህ ውሃ አቅርቦት፣ መጠለያና የንጽህና መጠበቂያዎች እጥረት፣ ሁኔታው አስከፊ ደረጃ ላይ መድረሱና በምግብ እጥረትና በወባ እንዲሁም ሄፓታይተስ ኢ በተሰኘ የጉበት በሽታ የሚጠቁ ሰዎች ቁጥርም ጨምሯል ብሏል። በአሁን ሰዓት ወቅቱ ክረምት መሆኑም ሁኔታዎቹን እንዳባባሰና አንዳንድ ስደተኞችም አደገኛ የሆኑ መንገዶችን እንዲጓዙ ወይም ወደ ሀገሪቱ ሌሎች ቦታዎች እንዲንቀሳቀሱ አስገድዷቸዋል ብሏል። ከዚህ በተጨማሪም በአብዛኛው የትግራይ ክፍል የቴሌኮሚኒኬሽን ግንኙነት ባለመኖሩ ስደተኞቹ የቤተሰባቸው ሁኔታ ስጋት ውስጥ እንደከተታቸው ቀይ መስቀል አስታውቋል። ብዙዎቹም የትዳር አጋሮቻቸውና ልጆቻቸው የት እንዳሉ አለማወቃቸው ለተለያዩ የስነ ልቦና ችግርና የአይምሮ ጠባሳ ፈጥሮባቸዋል ብሏል። በትናንትናው እለት የሶማሊያ ና የኬንያ መንግስታት በሶማሊያ ዋና ከተማ ሞቃዲሹ ላይ በመገናኘት ዲፕሎማሲያዊ ግንኙነቶቻቸውን ለማደስ ተስማሙ። ሁለቱ ሀገራት ስምምነት ላይ የደረሱት የኬንያው ተወካይ በሆኑት የውጭ ጉዳይ ሚኒስቴር ሬቼሌ ኦማሞ ና የሶማሌ ጠቅላይ ሚኒስትር መሐሙድ ሐሰን ሮቦሌ ባደረጉት ውይይት ነው። በሌላ ዜና በሩዋንዳ የሚታገዙት የሞዛምቢክ ኃይሎች ትላንት እሁድ በሞዛምቢክ ከነዳጅ ሀብታም የሆነችው ከሞኪምቧ ዲ ፓሪያ ከተማ ጂሀዲስቶችን ማባረራቸውን ተናገሩ። የሞዛምቢክ መከላከያ ሚኒስቴር የሩዋንዳ ወታደራዊ ኃይል በሁለቱ ጥምር ኃይሎች ትብብር እሁድ እለት ጠዋት ከተማዋን መቆጣጠራቸውን ገልጸው የጻፉትን ትዊተር አረጋግጠዋል። በአሁን ሰዓትም የመንግስት ህንፃዎችን፣ ወደብ፣ የአየር ማረፊያ ሆስፒታሎች ና ሌሎች ቁልፍ የሆኑ የመሰረተ ልማት አውታሮችን ተቆጣጥረናል ሲሉ የሚኒስቴር መስሪያ ቤቱ ቃል አቀባይ ኮሎኔል ኦማል ሳራንጋ ተናግረዋል። በአሁኑ ሰዓት በሞዛምቢክ ኃይሎች ቁጥጥር ስር የዋለው የወደብ ከተማ እንደ አውሮፓውያን አቆጣጠር በሁለት ሺ አስራ ሰባት በእስላማዊ ኃይሎች ቁጥጥር ስር ከሆነ በኋላ አልሻባብ በመባል በሚጠራው ሽብርተኛ እስላማዊ መንግስት በዋናነት የሚቆጣጠረው የዲፋክቶ ከተማ ሆኖ ቆይቷል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን ፕላስ 1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። አስራ ሁለተኛው የቶኪዮ ኦሎምፒክ በትላንትናው ዕለት ተጠናቋል። የተለያዩ አስደሳች አሳዛኝና አወዛጋቢ ክስተቶችን ባስተናገደው በዚህ ኦሎምፒክ የኢትዮጵያ ኦሎምፒክ ቡድን የነበረውን ተሳትፎ መልካም ጎኖች እንዲሁም መሻሻል የሚገባቸውን ጉዳዮች ላይ ለመወያየት ሀብታሙ ስዩም ወደ ጋዜጠኛ ታምሩ አለሙ ትላንት አመሻሹ ላይ ደውሏል። በስፖርት ጋዜጠኝነትና ተንታኝነት ለበርካታ ዓመታት የሰራው ታምሩ ሀብታሙ ያቀረበለት የመጀመሪያ ጥያቄ የኢትዮጵያ የዘንድ ድሮ ኦሎምፒክ ተሳትፎን እንዴት ትገመግመዋለህ? የሚል ነበር። ውይይታቸው ታምሩ ከሚሰጠው ምላሽ ይጀምራል። በጣም አመሰግናለው ሀብታሙ እንግዲህ በዚህ በሰላሳ ሁለተኛው ኦሎምፒክ፣ የቶኪዮ ኦሎምፒክ ከተሳተፉ ሀገራት መካከል ኢትዮጵያ አንዷ ነች። ወደ ሁለት መቶ አምስት ሀገራት ናቸው የተሳተፉት። ከእነዚህ መካከል ኢትዮጵያ ሰላሳ ስምንት ስፖርተኞች ይዛ ሌሎች ልኡካን ጨምራ ቶኪዮ ከገባች ሰንብታ እንግዲህ ዛሬ አጠናቃለች ውድድሯን። ኢትዮጵያ በተለይ በአትሌቲክሱ ነው እንግዲህ ቅድሚያም ተስፋ የነበረን ግን አራት አይነት የስፖርት አይነቶች ነው የተሳተፍ ነው። አትሌቲክሱን ጨምሮ ብስክሌት፣ ወርል ቴኳንዶ፣ አትሌቲክስ እንደዚሁም ውሃዋና ተወዳድረናል። አትሌቲክሱ ላይ ባመጣናቸው ውጤቶች አራት ሜዳሊያዎችን አግኝተናል። አንድ የወርቅ አንድ የብርና ሁለት ነሐስ። ይህም ደግሞ በደረጃ ስናየው በአጠቃላይ ከዓለም ሀምሳ ስድስተኛ ከአፍሪካ አምስተኛ ሆነን እንድናጠናቅቅ አግዞናል። ኦሎምፒክ እና ኢትዮጵያ ተሳትፎን ስናይ ከመጀመሪያው ጀምሮ በውዝግብ የታጀበ ነበረ። ከአትሌቶች ከስፖርተኞች አመራረት ጀምሮ አስተዳደራዊ ችግሮች በስፋት ታይቶበት ገና ከአዲስ አበባ ሳይነሱ እስከ ቶኪዮ እስከሚለቁ ድረስ አሉታዊ ተጽዕኖ ያመጣ በጣም ከባድ ውዝግቦችን አይተናል። በአንዱ ብቻ አይደለም፣ በአራቱም የስፖርት አይነቶች ነው ያየነው። ይህም ውጤታችን ላይ የስፖርተኞቹ ስነልቦና ላይ ከፍተኛ መጎዳት እንዳደረሰ ነው የምንረዳው። እኔ በተደጋጋሚ ሲገለጽ እንደነበረውም በተለይ አትሌቲክሱ ላይ የአትሌቶች አመራረጥ ፌዴሬሽኑና እና ኦሎምፒክ ኮሚቴውም ተናቦ አለመስራቱ ወይም ለባለፉት አመታት ዘንድሮ ብቻ ሳይሆን ከሶስት አራት አመት በፊት ጀምረው የነበራቸው ቁርሾ እያደገ እያደገ እዚህ ድረስ መድረሱ እና አንድም ሃይባይ አተው መፍትሄ አለመምጣቱ ለዚህ ውጤት ማነስ ትልቅ አስተዋጽኦ አለው። እንግዲህ ውጤት አንሶናል ስንል በሁለት አንጻራዊ መንገዶች ነው የምናየው ሀብታም፣ አንደኛው ከራሳችን ከዚህ በፊት ከነበረን ውጤት፣ እንደዚሁም ሁለተኛው ደግሞ ከሌሎች ተፎካካሪዎችን ጋር ከነበረን ከሌሎች ሀገራት ጋር ከምናደርገው ትንቅንቅ ጋር የዘንድሮው እንዴት ይለያል የሚለውን ነው የምናየው። እንግዲህ በእኛ በኩል ስናይ ባለፈው የመጨረሻ ኦሎምፒካችን ተመሳሳይ አንድ ወርቅ አግኝተን ነበር። የተመለስነው ግን ስምንት ሜዳሊያዎችን ይዘን እሱም መስተካከል አለበት ተብሎ ለአራት ዓመት መሰራት አለበት ተብሎ እንግዲህ በኮቪድ ተራዝሞ አምስት ዓመታት ያህል ምንም ለውጥ ሳይመጣ ነው የመጣው። በአራት ሜዳሊያዎች ተመልሰናል። ይሄ ከራሳችን ጋር ስናነጻጽር ነው። ምናልባት ከዚህ በፊት ባርሴሎና ላይ ካመጣነው ዝቅተኛ ውጤት በኋላ ይሄ የተመዘገበ ሌላው ውጤት ነው። በተሳታፊ አንጻርም ስናየው ሞስኮ ላይ ከነበሩ አርባ አምስት ያህል ስፖርተኞችን ካሳተፍንበት በኋላ ሰላሳ ስምንት ያህል ስፖርተኞችን ያሳተፍነው ዘንድሮ ነው። ትልቅ ቁጥር ነው ይዘን የመጣ ነው። ይሄ ከራሳችን አንጻር የነበረን ድክመት ነው። ከሌሎች ከተፎካካሪዎቻችን ጋር በተለይ አትሌቲክሱ ከኬንያ ጋር ነው አይቀርብም ውክክራችን ኬንያን ስናይ ኬንያ በጥቅሉ በዚህ ኦሎምፒክ አስር ሜዳሊያዎችን ይዛ ነው የወጣችው፣ አራት ወርቅ፣ አራት ብርና ሁለት ነሐስ። እኛ ስንፎካከርበት ወይም የምንጠበቅበት የወንዶችና የሴቶች ማራቶን ሁለቱንም ወስደዋል ወርቁን። እንደዚሁም ስምንት መቶ ወንድ እና አንድ ሺ አምስት መቶ ሴቶችን ኬንያዎች አጥልቋል። ከዛ በኋላ ደግሞ ኡጋንዳም እንደዚሁ ከፍተኛ ውጤት ነው ያመጣችው። ከሌሎችም ስንነጻጸር እንግዲህ ደከም ብለናል ማለት ይሄ እንዳለ ሁ ይህ ኦሎምፒክ መልካም ጅምሮችንም አሳይቶናል። ኢትዮጵያ ከዚህ በፊት በማትታወቅባቸው በአጫጭር ርቀት ሩጫዎች እንዲሁም ደግሞ የዓለም ቴኳንዶን በመሰሉ የስፖርት ዘርፎችም አበረታች የሚባሉ ውጤቶችን አምጥታለች በአዳዲስ ስፖርተኞች። ይህንንስ እንዴት ታየዋለህ? አዎ እንግዲህ ኦሎምፒክ ትልቁ ነገር ምንድን ነው? የሀገርን ገጽታ የምገነባበት አዳዲስ ስፖርተኞች የምታወጣበት እንደዚሁም የስፖርት አይነቶች የምታበዛበት ነው። እርግጥ ከአትሌቲክስ ውጪ ሶስት ስፖርቶችን ተሳትፈናል። አንደኛው የውሃ ዋና ነው። ውሃ ዋና በእድል ያገኘ ነው። ማጣሪያ ሳናከናውን የዓለም አቀፉ የስፖርት ፌዴሬሽኖች ማህበር የሰጠን እድል ነበር። ሁለት ስፖርተኞችን አሳትፉ ተብሎ ሁለቱ ሄደው አንዱ ተወዳድሮ አንዱ አቦ ዝግም ምክንያት ተመልሳለች። የአንዱ ጥሩ ጅምር ነው። ለተከታታይ ሶስት ኦሎምፒክ ነው። በነገራችን ላይ ለንደንም፣ ሪዮ ላይም፣ እንደዚሁም ዘንድሮ ቶኪዮ ላይም በውሃዋና ተወዳድረናል። ብስክሌትም እንደዚሁ ማጣሪያ አድርጋ ሰላማማ ተሳትፋ ነበር። እሷ ላይም የነበሩ ዝግቦች ነበሩ፣ በተለይ ከብስክሌቱ ሞዴል አንፃር እንደዚሁም ከነበራት ከተደረገላት ድጋፍ አንፃር የሚነሱ ነገሮች ነበሩ። ግን መሳተፏም እንደዚሁ እንደ ትልቅ ይታያል። ትልቁ ያነሳው ነጥብ የወርድ ቴኳንዶ የተገኘው ነው። ሰለሞን ቱፋ ከ 58 ኪሎ ግራም በታች ባደረገው ውድድር በአንድ ቀን ነው እንግዲህ ውድድሩን ያከናወነው። እስከ ግማሽ ፍጻሜ ለመድረስ በክቶ ነበረ፣ በኋላ ግን ሳይሳካለት የዲፕሎም ተሸላሚ ሆኗል። ይሄ ለመጀመሪያ ጊዜ ሳትፈንበታል በኦሎምፒኩ ለመጀመሪያ ጊዜም ትልቅ ውጤት ያስመዘገብናቸው ናቸው። እንደዚሁም በአጫጭር ርቀቶች ወጣት አትሌቶችን አይተናል። እርግጥ አሁንም ወደ ታች አልወረድንም። መቶ ሁለት መቶ አራት መቶ ሜትር ባንሄድም ከስምንት መቶ ሜትር እና አንድ ሺህ አምስት መቶ ሜትር ላይ ወጣት አትሌቶችን ማየት ችለናል። እነዚህም እንዳልከው ተስፋ ሰጪ እና ለወደፊቱ የሚጠናከሩ ይሆናሉ። በቀጣይነት እዚህ አሜሪካ ለሚከናወነው የዓለም ሻምፒዮና ላይ ከተሰራበት ተስፋ ሰጪ የሆነ እንቅስቃሴ አይተናል። በዚህ ኦሎምፒክ ላይ መስተካከል ስላለባቸው ጉዳዮች አንድ ሁለት ብለን እንለያይ። እነዚህ ነገሮች ተቀርፈው አዳዲስ ስፖርተኞች የሚመጡበት ለውጤት የምትበቃበት ነገር እንዲፈጠር ምን መደረግ አለበት ብለህ ትመክራለህ በአንተ እይታ? የመጀመሪያው ጉዳይ አስተዳደራዊ ጉዳዮች መስተካከል አለባቸው። ይሄ በአትሌቲክስ እና በኦሎምፒክ ብቻ ሳይሆን በመላው ስፖርቱ ላይ ለአመታት የቆየ ማነቆ ነው። አስተዳደራዊ ጉዳዮች መስተካከል አለባቸው። ከላይ የሚመሩት ከላይ የሚዘውሩት አለቆች ከራሳቸው አልነካም ባይነት ባለፈ ለስፖርቱ ማሰብ ይኖርባቸዋል። አሁን የኦሎምፒክ ኮሚቴን ብንመለከት ምርጫው በውዝግብ መቶ ነው እዚህ ድረስ የደረሰው። አትሌቲክስ ፌዴሬሽን ብታይ ደግሞ የአትሌቶች ምርጫ ላይ እንደዚሁ ቅሬታዎች ይቀርባሉ። ይበልጥ ግልጽ ለማድረግ ለምሳሌ በኦሎምፒክ ኮሚቴው ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ እና በአትሌቲክስ ፌዴሬሽኑ ፕሬዝዳንት ኮማንደር ደራርቱ ቱሉ መካከል ያለው ውዝግብ ከሮ ከሮ እዚህ ድረስ አምጥቶናል። ይሄ መፈታት አለበት። ለውጤቱ ማጣትም አንደኛው አስተዋጽኦ የአስተዳደራዊ ጉዳዮች ናቸው። የሚገርመው ታላላቅ አትሌቶች እንደ ዘንድሮ እንዱ በአመራር ላይ የቀረቡበት ነገር የለም። ለምሳሌ በኦሎምፒክ ኮሚቴ በኩል ከዶክተር አሸብር ምክትል ያሉት ብርሃን ያደረኝና ኃይሌ ገብረስላሴ ናቸው። በአትሌቲክስ ፌዴሬሽን በኩል ደግሞ ከደራርቱ ምክትል ያሉት እነ ገዛኸኝ አበራ ናቸው። እና ስፖርቱን ያውቁታል፣ አትሌቲክሱን ያውቁታል። ግን ተግባብተው መስራት አልቻሉ። ሁለተኛው በጣም ብዙ ባለሙያዎች ያስፈልጉናል። ለምሳሌ ከሚነሱት ነጥቦች መካከል ቶኪዮ ሙቀት፣ ቶኪዮ ወበቅ ነበረው። ግን አትሌቶቻችን የት ነበር ሲዘጋጁ የነበሩት? ቀደም ብለው ቶኪዮ መጥቶ ጉዳዮችን ማጥናት አየሩን ማየት፣ እድሜ ለቴክኖሎጂ ብዙ ነገሮች ማድረግ ይቻላል እና ይህን የሚያግዙ ከአመጋገብ ልምምድ አሰጣጥ አሁን ብዙዎች ነው ሲያቋርጡ በህመም ነው ይባላል። እነሱን ሁሉ ማጣራትና ማየት የሚችል አንድ እንደዚሁ ቡድን ያስፈልግ ነበር። ሶስተኛውና የመጨረሻው በመንግስት በኩልም እንደዚሁ ስፖርቱን በከፍተኛ ሁኔታ እየደገፈ ነው። ለዚህ ለኦሎምፒክ ብቻ አሁን ሀገሪቷ ባለችበት ሁኔታ ላይ ሆነን እንኳን መንግስት አንድ መቶ ሀምሳ ስድስት ሚሊዮን ብር ነው የሰጠው። ለኦሎምፒኩ ድጋፍ ያደርገው ትልቅ ድጋፍ ነው፣ ግን ከጀርባ ባለሙያዎችን የማጠናከር ወደ ስፖርቱ የስፖርት ሳይንስ የተማሩ ሰዎችን የማምጣት እድሉን የመክፈት፣ እንደዚህ አይነት ችግሮች ሲከሰቱ፣ ውዝግቦች ሲከሰቱ ተውባይ የሚል አመራር ያስፈልጋል። እና እነዚህ መስተካከል አለባቸው እያምናለሁ። እጅግ በጣም አመሰግናለሁ። ጋዜጠኛ ታምሩ አለሙ ለበርካታ ዓመታት በፋና ብሮድካስቲንግ ኮርፖሬት ጣቢያ ያቀርባቸው በነበሩ በሳለ ስፖርታዊ ዘገባዎች ይታወቃል። መኖሪያውን ዩናይትድ ስቴትስ ካደረገ በኋላ ደግሞ በማህበራዊ ገጾች በኩል የኢትዮጵያን ስፖርትና ማህበራዊ ሁኔታዎች የሚመለከቱ መረጃዎችን እየሰጠ ይገኛል። ለነበረን ቆይታ በእጅጉ አመሰግናለሁ። በአድማጮች ስም መልካም ምሽት ይሁንልን። አመሰግናለሁ። መልካም ምሽት። ጋዜጠኛ ታምሩ ለነበራቸው ቆይታ እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ታላቁ ሩጫ በየወሩ ለጤና ሲል የሚያዘጋጀው እንጦጦ ፓርክ ፕሬዴተር የተሰኘ የሩጫ ውድድር ቅዳሜ ዕለት ተካሂዷል። በእንጦጦ ፓርክ በተካሄደው በዚህ ውድድር ላይም ከ400 በላይ ሰዎች ተሳትፈዋል። ውድድሩ ከሚካሄድበት ቦታ እና ከኮቪድ-19 ጋር በተያያዘ የተሳታፊዎች መጠን የተገደበ ሲሆን የውድድሩ ዋና ዓላማ ቤተሰቡ ጤናውን በማሰብ ሩጫን የኑሮ አካል እንዲያደርግ ለማስቻል መሆኑ ተገልጿል። በተጨማሪም ይህን መሰሉ ውድድሮች በተለይ ለወጣቶች የተለየ ትርጉም እንዳላቸውና ተተኪ አትሌቶችን ለማፍራትን ጉልህ ሚና ያላቸው በመሆኑ ትኩረት ሊደረግባቸው እንደሚገባ ተሳታፊዎቹ እና አዘጋጆቹ ገልጸዋል። በቦታው የነበረው ዘጋቢያችን ኬኔዲ አባተ ዝርዝራለሁ። ይህ የታላቁ ሩጫ ቤተሰቦች ውድድር ነው። በጥንቃቄ ሩቱ ሁለት ሰዓት ከሰላሳ ነው የምንጀምረው። ላለፉት ሁለት አስርት ዓመታት የተለያዩ አይነት የሩጫ ውድድሮችን በማዘጋጀት የሚታወቀው ታላቁ ሩጫ በኢትዮጵያ በተከታታይነት ከሚያዘጋጃቸው ውድድሮች መካከል እንጦጦ ፓርክ ፕሬዴተር የተሰኘ በየወሩ የሚካሄድ ሩጫ ይገኝበታል። ተፈጥሮ የተለያየ መልክዓ ምድር በቸረው ጥቅጥቅ ባለደን በተሸፈነው በእንጦጦ ፓርክ የሚካሄደው ውድድሩ ዛሬ ቅዳሜ ነሐሴ አንድ ለስድስተኛ ጊዜ ተካሂዷል። እድሜና ጾታ የማይገድበው ይህ የአምስት ኪሎ ሜትር የሩጫ ውድድር በጎርጎ ሩሳውያኑ አቆጣጠር ወር በገባ በመጀመሪያው ቅዳሜ የሚካሄድ ሲሆን በየወሩ በመጨረሻው ሰኞ በኦንላይን ቀድመው የሚመዘገቡ በመቶዎች የሚቆጠሩ ሰዎች ብቻ ይሳተፉበታል። ውድድሩ ከሚካሄድበት ቦታ እና ከኮቪድ-19 ጋር በተያያዘ የተሳታፊዎች ቁጥር የተገደበ ሲሆን በዛሬው ዕለት ከአራት መቶ በላይ ተሳታፊዎች ተወዳድረዋል። አብዛኛው ተሳታፊዎች ወጣቶች ናቸው። የታላቁ ሩጫ በኢትዮጵያ ስራ አስኪያጅ ዳግማዊት አማረ በአትሌቲክሱ ዘርፍ የሚገኙ ግለሰቦች ስለ እንደማይሳተፉበት ስለዚህ ውድድር አላማና ስለ ስያሜው ታብራራለች። ፓርክ ሩጫ ማድረግ እንፈልግ ነበር እንደ ታላቁ ሩጫ ፓርክ ስላልነበረን ነው። እንጦጦ ከመጣ በኋላ ግን አሁን ለስድስተኛ ወራችን ነው የእንጦጦ ፓርክ ፕሬዲተሩ ሩጫን ስናደርግ አምስት ኪሎ ሜትር ነው። ጥቂት ሰዎች ነው የሚሳተፉት። በነጻ ነው። ፕሬዲተር ማለት የስሙም የስፖንሰራችንም ስም ትርጓሜው አንድ ነገር ኦቨርቴክ የሚያደርግ ወይም ይበላ እንደዛ አይነት ትርጉም አለው። ፕሬዴተር ዝ የሚበልጥ ነገር ነው። ስለዚህ በእሱ መሰረት ሶስቴ በዓመት ውስጥ የሚያሸንፍ ሰው ፕሬዴተር የሚል ታይትል ይሰጠዋል። የአንበሳ አይነት ምስል ነው ሰው ፕሬዴተር ጠንካራነት የሚያሳይ ነው። ሌላ ለየት የሚያደርገው ኤሊት አትሌት የለበትም። ለጤና ነው የሚሮጠው። እዚህ እስከ ዛሬ ድረስ የሚሮጡት ሰዎች በሙሉ እንጦጦ በጣም ሃይ አልቲትዩድ ነው። ደስ የሚለው ይቀላል አይደለም መንገዱ በጣም ዳገት አለው። በደንብ ቻሌንጅ የሚያደርግ ውድድ መሞር የዚህ ሩጫ አላማ የበለጠ ሰው መሮጥ እንዲለማመድ አሁን አዲሱ ቪዥናችንም ሩጫን የህይወታችን ዘይቤ እናድርገው ስለሆነ ለዛም ነው በነጻ የምናደርገው ኤኒዋን ቶሎ የሚመዘገብ እንዲሮጥ ነው። የዛሬውን ውድድር ጨምሮ በሴቶችና በወንዶች ዘርፍ ለሶስት ጊዜያት ያሸነፉት የ13 ዓመቷ ታዳጊ ራእያማንና የ26 ዓመት ወጣት የሆነው ሀብታሟ አበራ የተዘጋጀላቸውን የብር ሰሃን ሽልማት ተረክበዋል። ሶስት ዓመቷ ታዳጊ ራእያማንና የሃያ ስድስት ዓመቱ ሀብታሟ አበራ የሩጫ ስፖርትን ከግል ጤናቸው ጋር በማያያዝ የዘውትር ልምዳቸው እንዳደረጉና በዚህም ውጤታማ እንደሆኑ ነው የሚገልጹት። ትሬኒንግ በሳምንቱ ሙሉ ነው የምሰራው እና ጨርሞ የጀመርኩት ታሜ ነበር። በዛ ምክንያት ስጀምር በዛ እየቀጠርኩ ስመጣ እዚህ ላይ ያሻል። መሮጽ ለማሸነፍ ብቻ ሳይሆን ለጤንነት ነው። አሁን እኔ ከህመም የተመለስኩት በሩጫ ምክንያት ስለ የተሳተፍኩት ከዛሬ ለሶስተኛ ቀን ነው። በመጣውበት ቀን በሶስቱ ውድድር ቀዳሚ ሆኜ ነው የተገኘሁት እና ስላሸንፍኩ በጣም ደስ ብሎኛል። የኮሮና በጎጎኑ ይመስለኛል ኔ ቴኳንዶ ቤቶች ሲዘጉ በግሌ መስራት ሲጀምር ሩጫውን በዛው ቀጠልኩ እና እየተመቸኝ ሲመጣ ወደ ሩጫው ሄድኩ ማለት ነው። ስፖርታዊ እንቅስቃሴዎች በተለይ ለወጣቱ የተለየ ትርጉም አላቸው፣ የሚለው ሀብታሙ በቶኪዮ ውድድር የኢትዮጵያ ስም ከወትሮው መቀዛቀዙ እንደሚቆጨው ገልጾ የእንደዚህ አይነት ውድድሮች ተተኪዎችን ከማፍራት አንጻር ትኩረት ሊደረግባቸው እንደሚገባ ይመክራል። እንደኔ ላሉ ወጣቶች በዙሪያ የሚያሉ ሰዎች ሱሰኛ ሳይ በጣም ማዝናለው። ያንን እንዲቀርፉ ይረዳቸዋል። ቢያንስ የዚህ ስፖርት ውስጥ ላለው ያንን ላለመንካት፣ ለእኔ በጣም ተጽዕኖ እያደረገልኝ ስለሆነ ወድጀዋለሁ። አዳዲስ ሰዎችን ከዚህ አንስቶ ወደ ሌላ ቦታ እንዲያበቃ ነው። እኔም ጠብቀው በሰሞኑም የአምስት ሺም አስር ሺም ላይ አትሌቶቻችን በቶኪዮ ስማቸው ሳይጠራ ሲቀር እኔ በጣም ያዘንኩት፣ አስር ሺ ላይ አንድ ሰው ብቻ ነው የተጠራው እና ከዚህ አንስተው ልጆች ማብቃት ይችላሉ እና ያንን ነው ማስተላለፍ የምፈልገው መልእክት። የውድድሩ አዘጋጆች ተስፋ የጣሉባት የ13 ዓመቷ ታዳጊ ራእይም እንደ ስሟ ለወደፊት ትልቅ ራእይ ይሰንቃለች። በዚህ በኋላ ስምንት አስብያለች። ኦሎምፒክ ሄዳ ለመወዳደር ትፈልጋለች። ይህ ውድድር ከጤና ባለፈ ተተኪ አትሌቶችን ለማፍራትም አስተዋጽኦ እንዳለው የምታምነው የታላቁ ሩጫ በኢትዮጵያ ስራ አስኪያጅ ዳግማዊት አማረ አሰልጣኞች ትኩረት ሊያደርጉበት እንደሚገባ ጠቁማለች። ደስ የሚለው ደግሞ የአስራ ሶስት አመት ልጅ ነች ያሸነፈችው ሴቶቹን ሁሉንም ትልልቅ ሰው ምትቀድመው ወንድ ብዛቱ ና አይሽ ብዙ ስፖርት ላይ የሚሰሩ ሰዎች ራይን ቢያሰለጥኗት ሌሎች ብዙዎችም ልጆች ልጆች በጣም አትሌት መሆን የሚችሉ አየን እዚህ ላይ እና ካሰብ ነው በላይ ደስ የሚል አድርጎታል። ይህንን ሩጫ በውድድሩ ወቅት የኮቪድ-19 ወረርሽኝን ለመከላከል የሚያስችሉ የተለያዩ የጥንቃቄ ተግባራት ሲተገበሩ ተመልክቻለሁ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ዲን ለዘገባው እናመሰግናለን። አንድ የተባበሩት መንግስታት ከፍተኛ ባለስልጣን በሰሜን ኢትዮጵያ ለሰብዓዊ ድጋፍ ስርጭት የሚበጅ የተኩስ አቁም ጥሪ እንዲደረግ አቅርበዋል። ባለስልጣኑ ጥሪውን ያቀረቡት እህልና ሌሎች ድጋፎችን የጫኑ መኪናዎች ወደ ትግራይ ክልል በመዝለቅ በአጣዳፊ ረሃብና አስፈላጊ አገልግሎቶች እጥረት እየተሰቃዩ ላሉ ሰላማዊ ሰዎች እንዲደርሱ ለማድረግ መሆኑን አስታውቀዋል። ሊሳ ሽሌን በዚህ ዙሪያ ያደረሰችንን ዘገባ ሀብታሙ ስዩ me acercó al በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ማርቲን ግሪፍስ ለስድስት ቀናት በኢትዮጵያ የነበራቸውን ተልዕኮ አጠናቀው ተመልሰዋል። የተባበሩት መንግስታት እርዳታ ጫኝ መኪኖች በስተመጨረሻ ወደ ትግራይ መግባት እንደቻሉም ተናግረዋል። ላለፉት ሁለት ሳምንታት በአፋር ክልል ውስጥ ቆመው የነበሩት 178 የጭነት መኪኖች ወደ ትግራይ እንዲያቀኑ እንደተፈቀደላቸው አክለዋል። የአሁኑን እርምጃ በበጎ ያነሱት ግሪፍስ አሁንም ግን የሰላማዊ ሰዎችን አንገብጋቢ ፍላጎቶች ለማሟላት በየቀኑ መቶ ጭነት መኪና ያክል እርዳታ ማለፍ እንደሚገ ገባው አስታውቀዋል። ኢትዮጵያ መንግስት በጎርጎሳውያኑ የግንቦት ወር የተኩስ አቁም ማወጁ ይታወሳል። ከዚያ ጊዜ ወዲህ በጦርነቱ ተጎሳቅለው በነበሩ ስፍራዎች የተኩስ ልውውጡ ጋብ ማለቱን ማጤናቸውን የተናገሩት ግሪቭስ የረድኤት ድርጅቶች ቀስ በቀስ ቀደም ባለው ጊዜ ለመድረስ አስቸጋሪ ወደ ነበሩ ስፍራዎች ማቅናት ይጀምራሉ ብለው እንደሚያምኑ ተናግረዋል። ድጋፉ ትግራይ ከገባ በኋላ የረድኤት ድርጅቶች የሚያደርሱበት ሁኔታ በተነጻጻሪነት የተሻለ ይሆናል። ይሁንና ስራቸውን ለማስፋት የሚያስፈልጓቸውን አቅርቦቶች ገና አላገኙም። ስለሆነም በጣም በተዳከመው የኢትዮጵያ ሁኔታ ውስጥ አሁንም ብዙ ስራዎች መሰራት አለባቸው ነው ያሉት። ፍራጃል የዓለም ምግብ መርሃ ግብር አራት ሚሊዮን ሰዎች በትግራይ ክልል ውስጥ በአጣዳፊ የምግብ እጦት እየተሰቃዩ እንደሆኑ ይፋ አድርገዋል። ከእነዚህ መካከል አራት መቶ ሺህ የሚሆኑት በረሃብ ዕቋፍ ላይ እንደሚገኙም አክሏል። የሰብአዊ ድጋፍ ዘመቻውን እየመራ ያለው የዓለም ምግብ መርሃ ግብር ፍቃድ ካገኘ በየቀኑ መቶ ጭነት መኪኖችን ወደ ትግራይ ለመላክ እንደሚችል እንዳረጋገጠላቸው ገልጸዋል። የተባበሩት መንግስታቱ ባለስልጣን የጦር ጥቃቶች መቆም እንዳለባቸው የተኩስ አቁምም በእጅጉ አስፈላጊ መሆኑንም አሳስበዋል። I welcomed the Prime Minister's declaration of some weeks ago of a unilateral ceasefire. የኢትዮጵያ ጠቅላይ ሚኒስትር ከሳምንታት በፊት ያወጁትን የአንድ ወገን የተኩስ አቁም በበጎ ተቀብየዋለሁ። እሱን ማጠናከር አለብን፣ የሁለት ወገን እርምጃ እንዲሆን በማድረግ የትግራይን ሕዝብና አጎራባቾች አንገብጋቢ ፍላጎቶች ባየለበት በእነዚህ ወራት ውስጥ በሕይወት የሚቆዩበትን ግማሽ እድል መስጠት አለብን ያሉ ግሪብዝ፣ ወደ ሌሎች አጎራባሽ ክልሎች የተዛመተው ጦርነትም እንዳሳሰባቸው ገልጸዋል። ከአማራ ክልል መቶ ሺህ ከአፋር ክልሎች ደግሞ ሰባ ሺህ ሰዎች እንደተፈናቀሉ መረዳታቸውንም أكروال ዜናቪኦኤ ከአሜሪካ ድምፅ መተላለፉን ይቀጥላል። አብራችን ስለምትሆኑ እናመሰግናለን። ቀጣዩ መሰናዷችን በዩናይትድ ስቴትስ እየጨመረ የሄደውን የኮሮና ቫይረስ ስርጭት ያስቃየናል። የዩናይትድ ስቴትስ ባለስልጣናት ምንም እንኳን ሰዎች የኮቪድ-19 ክትባት እንዲወስዱ እያበረታቱ ቢሆንም፣ ትላንት እሁድ ዴልታ የተሰኘው የኮሮና ቫይረስ ስርጭት በሀገሪቱ መጨመሩን ተከትሎ አዲስ ማስጠንቀቂያ አስተላልፈዋል። የፕሬዝዳንት ጆ ባይደን ዋና የጤና ጉዳዮች አማካሪ ዶክተር ዶክተር አንቶኒ ፋውቺ በበኩላቸው አንድ መጥፎ ነገር እየተከሰተ ነው ይህንን መረዳት መቻል አለብን ሲሉ ኤንቢሲ በተሰኘው ጣቢያ ላይ በሚተላለፈው ሚት ዘ ፕሬስ በተሰኘ መርሃ ግብር ላይ ቀርበው ስጋታቸውን ገልጸዋል። ዘገባው የአራሽ አረብሳዲን ነው። ኤደን ገረመው እንደሚከተለው አሰናድተዋለች። ከሰሞኑ በማያሚ ፍሎሪዳ በሚገኘው የመንግስት የኮሮና ቫይረስ መመርመሪያ ጣቢያ ፊት ለፊት ሰልፍ የያዙ መኪኖች ተደርድረው እየዋሉ ነው። የማያሚ ሄራልድ ጋዜጣ በዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝ በሁሉም የእድሜ ክልሎች ላይ በተለይም እድሜያቸው ከአስራ ሁለት ዓመት በታች በሆኑ ሕጻናት ላይ መስፋፋቱን በቫይረሱ ዙሪያ የተሰራ ሪፖርትን ጠቅሶ ጽፏል። እንደ ዋይት ሐውስ ከሆነ በፍሎሪዳ ግዛት ባለፉት ስድስት ወራት ቫይረሱ የጨመረ ሲሆን ቫይረሱ ከጨመረባቸው ሰባት ግዛቶች ውስጥ ግማሽ ያህሉ ታዋቂዎች በፍሎሪዳ እንደሚገኙም ተገልጿል። ዶክተር ፍራንሲስ ኮሊንስ የብሔራዊ የጤና ማዕከል ዳይሬክተር ሲሆኑ ከሰሞኑ ኤቢሲ ከተሰኘው ጣቢያ ጋር በነበራቸው ቆይታ የአሁኑን የበሽታውን ግርሻ ሊከላከሉት የሚቻል ነበር ብለዋል። እነዚህን ክትባቶች ሰዎች እንዲወስዱ በማድረጉ ረገድ ውጤታማ ሆነን ቢሆን ኖሮ ዴልታ የተሰኘው ቫይረስ ስርጭት አሁን የደረሰበት ጋር አይደርስም ነበር። ለዚህም ነው አሁን እጅግ መጥፎ ዋጋ እየከፈልን ያለ ነው። በሌላ በኩል በቅርቡ በተካሄደ ጋዜጣዊ መግለጫ ላይ የፍሎሪዳ ሀገረ ገዥ የሆኑት ሪፐብሊካኑ ሮን ዲሳንቴስ ስጋቱን አጣጥለውታል። ይህን ነገር ነቅሰን ማውጣት ያለብን ይመስለኛል። መገናኛ ብዙሃን ስለ ሆስፒታሎች ሲያወሩ እጅግ ስሜት ቀስቃሽና ፍርሃት የሚያጭር አድርገው ነው ሆስፒታሎችን በተመለከተ የእኛ ሆስፒታሎች ክፍትና በስራ ላይ ናቸው። ይሁንና ዶክተር ፍራንሲስ ኮሊንስ ከኤቢሲ ጋር በነበራቸው ቆይታ ዴልታ የተሰኘው የቫይረሱ ዝርያ አዲስ ነገር ይዞ መምጣቱን በመግለጽ ክትባት ለሀገሪቱ እጅግ ጠቃሚ የሆነ አማራጭ ነው ብለዋል። አሁን ላይ ቫይረሱ ከጀመረበት ጊዜ አንስቶ ባልታየ መልኩ በሆስፒታሎች ውስጥ ህጻናት ልጆች ናቸው ያሉት። 1450 ህጻናት ልጆች ሆስፒታል ውስጥ ኮቪድ-19 ይዟቸው እየታከሙ ይገኛሉ። እድሜያቸው ከ12 ዓመት በታች ስለሆነም ክትባቱን ልንድ ከትባቸው አንችልም። ነገር ግን እኛ እድሜያችን ከ12 ዓመት በላይ የሆን ሰዎች የተሻለ ነገር ማድረግ እንችል ነበረ። ምንም እንኳን ከሀገሪቱ ግዛቶች ሁሉ በፍሎሪዳ የተጠቂዎች ቁጥር እየጨመረ ቢመጣም ሀገረ ገዢው ዲሳንቴስ ግን ነገሮች ባሉበት እንደሚቀጥሉ አስታውቀዋል። መዝጋትን በተመለከተ ትምህርት ቤቶች ክፍት ነው የሚሆኑት ምንም አንዘጋም። ሰዎችን እንደግፋለን፣ አነስተኛ ንግዶችን እንደግፋለን። በመዝጋት ለመከላከል መሞከር ውጤታማ ለመሆኑን በወረርሽኙ ወቅት አይተናል። ይሄ ደግሞ ለዩናይትድ ስቴትስ ብቻ ሳይሆን በውጭ ሀገራትም የታየ ነው። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን በቅርቡ ወደ ቤተ ክርስቲያን እየሄዱ በነበረበት ወቅት የመንግስት ሰራተኞች በስራ ገበታቸው ላይ ለመገኘት ክትባት መውሰዳቸውን የሚያረጋግጥ ፊርማ እንዲፈርሙ አሊያም በየሳምንቱ የኮቪድ-19 ምርመራ እንዲወስዱ እንደሚደረግ ጠቅሰዋል። አስተዳደራቸውም ከዚህ በተጨማሪም ወደ ዩናይትድ ስቴትስ የሚመጡ ተጓዦችን በተመለከተ መመሪያ እንደሚያወጣም ይጠበቃል። ለአራሽ አርባሳዲ ዘገባ ኤደን ገረመው ከዋሽንግተን ዲሲ ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢ ኤ ኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሄርስ በኤፍኢሲ 56ኛ በሲምቦል ሬት 450 ምስዋኤምስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪፒኤስኬ ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። በምሽቱ አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሻወት ስመኝሽ የቆየነን አሁን ኤልያስ በሚያቀርብ በሚለቅልን በአብዱ ኪያር ወየወዬ በተሰኘ አዲሱ ሙዚቃ እንሰናበታችኋለን። የነገ ሰው ይበለን። መልካም ምሽት። right